so ሰሜን ጎንደር ዞን ዳባት ወረዳ ጭና ተክለ ሃይማኖት ቀበሌ ነዋሪ የሆኑና የህወት ታጣቂዎች ፈጽመውብናል ካሉት ጥቃት እንዳመለጡ የሚናገሩ ነዋሪዎች የህወትን ምላሽ እንደማይቀበሉ ገለጡ። የህወት ታጣቂዎች ከነሐሴ 24 ሌሊት አንስቶ ለአምስት ቀናት መቆየታቸውን እናም ከዚያ ጥቃቱን እንደፈጸሙባቸው የትኛውም ገለልተኛ የሆነ አካል ወደ መንደራቸው መጥቶ ማጣራት የሚችለው ሀቅ ነው ይላሉ። አስቴር ምስጋናው ተከታትላለች። የትግራይ ኃይሎች 120 ሲቪሎችን በጭና መንደር ገደሉ ተብሎ መዘገቡን የህወሀት ቃል አቀባይ አቶ ጌታቸው ረዳ ማስተባበላቸውን ከጥቃቱ ያመለጡ ነዋሪዎች እንደማይቀበሉት አስታውቀዋል። ከነሐሴ 24 ሌሊት ጀምሮ በሰሜን ጎንደሯ ዳባት ወረዳ ጭና ተክለ ሃይማኖት ቀበሌ የህወሀት ታጣቂዎች በቆዩባቸው አምስት ቀናት ከ200 በላይ ንጹሐን ዜጎችን መግደላቸውን የአካባቢው ነዋሪዎችንና ባለስልጣናትን ጠቅሰን መዘገባችን ይታወሳል። የህወሀት ቃል ተመሳሳይ ዜና ላጠናቀረው ሮይተርስ የዜና ወኪል ዘገባ ምላሽ በሰጡበት የትዊተር መልእክታቸው ደግሞ ተዋጊዎቻችን ሲቪሎችን ገለዋል የሚለውን ውንጀላ አጥብቀን እናስተባብላለን፣ ተፈጸሙ የተባሉ ወንጀሎች በነጻ አካል እንዲመረመሩ እንደገና እንጠይቃለን ብለዋል። ከጥቃቱ መትረፉን የሚናገረው የአይንማኝ ገብሬ ያደራጀው ለአሜሪካ ድምጽ በስልክ እንደገለጸው ጥቃቱ በህወሓት ስለመፈጸሙ ጥርጣሬ ውስጥ የሚገባ አይደለም ብሏል። ሶስት ወር ሀያ ሰባት ቀን የዛሬ ሳምንትን ማለት ነው የዛሬ ሳምንት አዋል በገዛ ፈጣችን ሁለት እጃችን ወረዋላ አርጋ አሰሩና የምናደርገው የለንም ይል የለም ውሃ የለም እ የለ በቃ እስከ ቅዳሜ ቀን ማለት ነው። ሦስት ቀን ማለት ነው። አዛ ጓደኛችን ፈቱና እናንተ ፍየል ተሸከም ብሎ አንድ ዲያቆን ነበረ የመኳንት ጥላሁን ልጅ ይባላል አባ መኳንት፣ እሱን ወሰዱና አዛ ካምባሸ ሲደርስ ፍየል እንዳደረሰ ገደሉት። እኛ እንደታሰረ ተንከባለን እንደታሰረ ሞተው እንደታሰረ በፍት እንዳሰሩት እኛ ተንከባለን አመለጥና እነሱ ግን ሁለት አማሸት ወንድሞች አዛንደሞት ቃሩ ወደ ምንድን ነው እናንተ የተንከባለላችሁ? ገደል አለ። ቦታችን ገደል ቦታ ነው። ከዛ ላይ ግን በቃ እነሱ ሲመቱ፣ በቃ ይምቱንም አይምቱንም ብለን ድንጋቴ ገደል ይገባል። ገደሉ ጥልቅ አልነበረም። የሆነ ዱር ነው እንጂ ጥልቅ እርግዝነት አለው ግን ዱር አለው። ከዛ ላይ ግን ዱሩ ምንም ብሎ መቼም እንደመሰራ አድርገው ቆሳስለን ወጥናል። ከዛስ እንዴት ወጣችሁ? ከዛማ እሁድ ማልዳ በቃ መከላከያ ደረሰልና ወድ ወጣነ። እንደታሰር ነው በጭና ተክለ ሃይማኖት ቀበሌ የተፈጸመው ግድያ፣ የትግራይ ሰራዊት አልፈጸመውም ብለው የህወሀት ባለስልጣናት መግለጫ ሰጥተዋል። አራ ትግረኛ ነው የሚናገሩት፣ ትግረኛ እኛ እንሰማቸው። አማርኛ ደግሞ የሚናገር ሰው አልፎ አልፎ ይናገራሉ፣ ኩፍ አድርገው ምናምን እያሉ ብዙ ነገር በቃ እዚህ ስንሄድ እኮ አኩሳሪ ማለት አቁም ማለት ነው። የጣልንላቸው ትክክለኛ በትግራይ ነው። በጭና ተክለ ሃይማኖት ቀበሌ ከጥቃቱ የተረፉ ነዋሪዎች አስተባባሪ መሆናቸውን የሚናገሩት አስር አለቃ ምርኩዝ አስረስ የህወት ታጣቂዎች በቀበሌው ህዝብ ላይ ቤት ለቤት እየዞሩ ባደረሱት ጥቃት ከመቶ በላይ ሰዎች መገደላቸውን ገልጸዋል። ዛሬም አስከሬን በመፈለግ ላይ እንደዋሉ የሚናገሩት አስር አለቃ ምርኩዝ ከገደል ውስጥ እጁን ለኋሊት እንደታሰረ በጥይት ተመትቶ የተገደለ የአንድ ወጣት አስከሬን ማግኘት ታቸውን ተናግረዋል። ደረበ ዛድ የሚባል ልጅ ኢትዮጵያን ወታደር ረሽና ሱቤት ሲያኖር ነበር በቃ አሁን ረሽን አኖረ ብለው ነው። እሱ ምንም እንዲ የሚያውቀው ነገር የለ ድሀ ገበሬ ነበር። እሱንም በጥይት መጥተው እንደገና በካራ ደግሞ መቱ። ኛ ጭና ቀበሌ ውስጥ የኋሎች ታስሮ፣ በፍጥኝ ታስሮ የተገኘው ወደ ገደል ውስጥ ጥለውት ሲፈለግ ሰንብቶ ተገኘ። በማስታወቂያ ሁነ የታወቀ መልኩም የለውም። ምን ሆኖ ነው መልኩ የጠፋው? በቃ ተመትቷል። ራስ ራሱን ነው የሚመቱ። አስር አለቃ ምርኩስ በበኩላቸው የህወሓት ታጣቂዎች ጥቃቱን ካደረሱባቸው በኋላ ማስተባበላቸው እንዳሳዘናቸው ተናግረዋል። በእርግጥ ክህደቱማ ፊትም የነበረ ነው። የእነሱ ነው። በትግርኛ ነው እየተናገሩ የገደሏቸው። ሀድጊ እያሉ ነው የተማቱት በእነሱ ቋንቋ እጃ ማለት ነው። ማረጋገጫችሁ ይሄው ነው። ቋንቋቸው ነው። በቋንቋ ነው የምናረጋግጠው። አስር አለቃው በመጨረሻ ያስተላለፉት መልእክት የአርሶ አደሩ ማሳ በጦር መሳሪያ በመውደሙና በመረጋገጡ እንዲሁም በርካታ አስከሬን በማሳ ውስጥ በመገኘቱ ጥቅም ላይ ስለማይውል በአካባቢው ረሃብ ከመከሰቱ በፊት መንግስት እንዲደርስላቸው ተማጽነዋል። የበቀለው ይል በዚህ በጦርነቱ ምክንያት ከባድ መሳሪያ የመታው አለ፣ ሰው የሄደበት አለ። ጭራሽ አዝመራ ዘንድሮ እጅን የሚገባበት የለም። እንዲያው መንግስት እርዳታ የሚያደርገው ነገር ካለለ ምንም ዋጋ የለውም። ህዝቡ ስደት ነው የሚሄድ አስከሬኑ ጭራ ሽ ሁለት ሶስቱ አንድ ላይ ሶስት አራቱ አንድ ላይ እየሆነ የወድቆበታል። በጀማ ሰው ለአረም አያመችም ሽታውና እኔም እንዲያው ሰው በሽታ ይገዛል የሚል ግምት ነው ያለኝ። በሌላ በኩል ሮይተርስ ትናንት ባወጣው ዘገባ የጠቀሳቸው ከጎንደር ከተማ አስተዳደር አገኘውት ብሎ ባካተተው ምስል ዘገባ የጠቀሳቸው አንድ ያረጀ ወታደራዊ ዩኒፎርም የለበሱ የአካባቢው ሰው ታጣቂዎቹ እየተቃረቡ መሆናቸውን እንደሰሙ በቀበሌያቸው ውስጥ አቅም ያለውን ሁሉ ቀስቅሰው ከህወሓት ኃይሎች ጋር እንዲዋጋ ማሰለፋቸው መሆናቸውን መናገራቸውን አመልክቷል። መከላከያ እንደለቀቀው ገቡ ከገቡ በኋላ እኛ ተደውሎ እስከምንደርስ ከያቱ ወገኖቻችን እየጨፈጨፉ ቆዩ ቅድሚያ እንደ ቅድስ ዮሐንስ በግ አረዷቸው። እኛ ድጉር ጻናቶችን አወት የሚያገለግሉ ካህናቶችን ወላዶችን እየበሉ እየጠጡ እያህልና እያጠጣቸው እያህል የሚያጠጣ ናት የማይምሩ ውበቱ ፍቅረ ማርያም እንደሚባሉ የተናገሩት እኒሁ ነዋሪ ሰላማዊዎቹ የቀበሌዎቹ ነዋሪዎች እንዴት እንደተገደሉም ተናግረዋል። ትንሽ እንደተዋጋ ከተዋጋ ነው። ስንዳጠቃቸው ሲመለሱ ልክ እናረፈረፈ ግን፣ በመንገድ ያገኟቸውን በሏቸው። በቃ ከአንድ ቤት ሶስት አራት ሰው ሁለት ወንድ በማሽ መግደል ስወግ ነው እማንጠለጥሯቸው ሆነ ማያስሯቸው ሆነ። የፌዴራል መንግስቱ የአንድ ወገን የተኩስ አቁም ካደረገ በኋላ ራሱን የትግራይ መንግስት ብሎ በሚጠራው ህወሓት በአማራ ክልል በደብረ ታቦር በነፋስ መውጫ ጋይንት በደባርቅና በዳባት ወረዳዎች ንጹሐንን መግደሉንና ንብረት ማውደሙን ወደ ግማሽ ሚሊዮን የሚጠጉ ዜጎች ማፈናቀሉን በክልሉ መንግስት ባለስልጣናት እየተወነጀለ ይገኛል። ሆኖም ግን ከሰሞኑ ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነና በጦርነት የያዟቸው ቦታዎችም እንዳሉ የሚያምኑት የህወ ህወሓት መሪዎች ከንጹሐን ዜጎች ጅምላ ግድያ ከቅርስ ውድመትና ዘረፋ ጋር በተያያዘ እየቀረቡባቸው የሚገኙ ውንጀላዎችን ግን በጥቅሉ ማስተባበላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።